ብሩንዲ ውስጥ ከሚያዝያ 2007 ዓ ም አንስቶ ባለፉት ሁለት ዓመታት ተኩል ጊዜ ውስጥ በመንግስቱ ደጋፊዎች በሰብዕና ላይ ወንጀሎች ተፈጽመው ሊሆን እንደሚችል የጠቆሙ የተባበሩት መንግስታት ድርጅት ገለልተኛ ባለሙያዎች ዓለም አቀፍ ምርመራ እንዲከፈት ጥሪ አሰምተዋል። የመንግስታቱ ድርጅት ኤክስፐርቶች አገኘን ያሉትን ጭብጥ ባካተተው ሪፖርት ላይ ሊሳሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ሶሎሞን አባቴ ያቀርበዋል። ግድያ፣ መድፈር፣ ሰዎችን በዘፈቀደ መያዝና ማሰር፣ ደብዛ ማጥፋት፣ ማሰቃየትና ማሳደድን የመሳሰሉ ብርቱ የመብቶች ጥሰቶች ቡሩንዲ ውስጥ ባለፉት 30 ወራት መፈጸማቸውን ሪፖርቱ መዝግቧል። የመንግሥታቱ ድርጅት መርማሪ ኮሚሽን ፕሬዚደንት ፋትሳሁ ጌርጉዝ ለቪኦኤ በሰጡት ቃል ረገጣዎቹን ማካሄድ የተጀመረው በሚያዝያ 2007 ዓ ም ቡሩንዲ ውስጥ ቀውስ ከተቀሰቀሰበት ጊዜ አንስቶ ሲሆን ሁኔታው ዛሬም ቀጥሏል ብለዋል። በተለይ ማሰቃየት፣ መድፈርና ከሕግ ውጭ የሚካሄዱ ግድያዎች እጅግ የተንሰራፉና በተደራጀ ሁኔታ የሚካሄዱ ናቸው ብለዋሉ ጌርጉዝ ቡሩንዲ ውስጥ በሰብዕና ላይ ወንጀሎች መፈጸማቸውን ለማመን የሚያስችል ምክንያታዊ መሠረት አለን። ስለሆነም በእነዚህ ወንጀሎችና አሁን ቡሩንዲ ውስጥ እየተካሄዱ ባሉ አድራጎቶች ላይ ምርመራ እንዲከፍት ለዓለም አቀፉ የወንጀል ፍርድ ቤት ጥያቄ ያስገብተናል። ቀውሱ የተጫረው ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን የመወዳደር እቅዳቸውን ባሳወቁ ጊዜ ሲሆን ያኔ የፕሬዚደንቱ ሐሳብ ሕገ መንግሥቱን እንደሚጻረር የተናገሩ ተቀናቃኞቻቸው ተቃውሞዎችን አስነስተው ነበር። የወንጀሎቹ ቀንደኛ አራማጆች አሉ ኦጌርጉዝ፣ የብሔራዊ ደህንነት አገልግሎቶች ፖሊስና የሀገሪቱ ጦር እንዲሁም ኢምቦኔራ ኩሬ የሚባለው የገዢው ፓርቲ የወጣቶች ሊግ ናቸው። ግጭቱ የጎሳ ቃና ባይጠፋበትም በአመዛኙ ፖለቲካዊ መሆኑን አመልክተዋል። ፕሬዝደንቱ ኮሚሽኑ ፍተሻዎችን ለማካሄድ ወደ ብሩንዲ እንዲገባ መንግሥቱ ባለመፍቀዱ በሪፖርት ውስጥ የተካተቱት ጭብጦች የተመረኮዙት ደህንነታቸው ብዙውን ጊዜ አደጋ ላይ ካለ እዚያው ሀገሪቱ ውስጥ ከሚገኙ እንዲሁም ከተሰደዱም ከአምስት መቶ በላይ ከሚሆኑ ሰዎች ጋር የተደረጉ ቃለመጠይቆችን እንደሆነ ኡጌር ጉዝ ገልጸዋል። መንግስቱ ከኮሚሽኑ ጋር ለመተባበር ፈቃደኛ ካለመሆኑን በተጨማሪ ለሪፖርቱም መልስ አለመስጠቱን ፕሬዚደንቱ ተናግረዋል። ይህ ዛሬ የወጣው የኮሚሽኑ ሪፖርት በቀጣዩ ሳምንት ውስጥ ለተባበሩት መንግስታት የሰብአዊ መብቶች ኮሚሽን እንደሚቀርብ ተገልጿል።